The Voice of America. የዩናይትድ ስቴትስ ሪፐብሊካን ፓርቲ ብሔራዊ ጉባኤ ዛሬ ይጀመራል። ጉባኤው በከፊል በአካል በከፊል በርቀት ሊከናወን ዝግጅት ተደርጓል። ሰሜን ካሮላይናዋ ሻርለት ከተማ በሚከፈተው የፓርቲው ጉባኤ ላይ ተወካዮቹ ፕሬዚደንት ዶናልድ ትራምፕ በመጪው ምርጫ ፓርቲያቸውን ወክለው እንዲወዳደሩ በይፋ ይመርጧቸዋል ተብሎ ይጠበቃል። ፕሬዚደንት ትራምፕ ለአራት ቀናት በሚዘልቀው ጉባኤ ላይ በየዕለቱ ንግግር እንደሚያደርጉና የፓርቲያቸውን እጩነት ከዋሽንግተን እንደሚቀበሉ ተገልጿል። የሪፐብሊካን ፓርቲው ተወካዮች ትናንት በቴሌቪዥን ቀርበው ያደረጓቸውን ገለጻዎች ተመርኩዞ አራሽ አራብ ሳዲ ያጠናቀረውን ዘገባ ቆንጅታ የታ ቀርበዋለች። ሰሜን ካሮላይና ሻለት ከተማ በሚከፈተው ብሔራዊ ጉባኤ የሪፐብሊካን ፓርቲው ተወካዮች ፕሬዚደንት ዶናልድ ትራምፕ የዲሞክራቲክ ፓርቲው እጩ ጆ ባይደንን በህዳሩ ምርጫ እንዲያሸንፉላቸው እጩቸው አድርገው በይፋ ይሰይማሉ ተብሎ ይጠበቃል። በኢኮኖሚያዊ ችግሮች እንዲሁም በማህበራዊና የዘር ልዩነትን መሰረት ባደረጉ የፍትህ መጓደሎች ላይ በቀጠሉት የተቃውሞ እንቅስቃሴዎች ተወጥረው ያሉትና አንድ መቶ ሰባ ስድስት ሺህ አሜሪካውያን በገደለው የኮቪድ አስራ ዘጠኝ ወረርሽኝ ምላሻቸው እየተነቀፉ ያሉት ሚስተር ትራምፕ በአብዛኞቹ አገር አቀፍ የህዝብ አስተያየት ግምገማዎች መሰረት ጆ ባይደን በድጋፍ እየመሯቸው ነው። ይሁን እንጂ ትናንትና የዋይት ሀውስ ጽህፈት ቤት ዋና ሹሙ ማርክ ሜዶስ ፕሬዚደንቱ ያለ እረፍት የሚታትሩ መሪ ናቸው በማለት አድናቆት ሰጥተዋል። ሁለተኛ የስልጣን ዘመን እንደሚገባቸውም ተናግረውላቸዋል። ፕሬዝደንቱ በየዕለቱ በሚገባ ዝግጁ ሆነው መገኘት ብቻ ሳይሆን ለለፍቶ አዳሪው የአሜሪካ ህዝብ ወሳኝ የሆኑ አጀንዳዎችን ወደፊት እንዲራመዱ ያላቸው ፍላጎት እስካሁን እኔ ታሪካቸውን ካጠናኋቸው ፕሬዚዳንቶች በላይ ሆኖ አግኝቸዋለሁ። ተፎካካሪያቸው ጆ ባይደን በበኩላቸው ባለፈው ሳምንት ሴኔተር ካመላ ሀሪስን በምክትል ፕሬዚደንት እጩነት አብረዋቸው እንዲወዳደሩ በመምረጥ ታሪክ ሰርተዋል። ሴኔተር ሀሪስ ለዚህ እጩነት የበቁ የመጀመሪያ ጥቁር አሜሪካዊት እንዲሁም የመጀመሪያ ከደቡብ እስያዊ የተወለዱ አሜሪካዊ ናቸው። የጆ ባይደን ምክትል የምረጡኝ ዘመቻ ስራ አስኪያጅ ኬት ቤዲንግፊልድ ስለ ባይደን ሲናገሩ በአቃፊ አሳታፊነት የሚያምኑና በኮሮና ቫይረስ ወረርሽኝ ትግል ላይ የምትገኘው ሀገር እንድታገግም የሚፈልጉ መሪ ናቸው ብለውላቸዋል። As President Joe Biden is somebody who would be able to bring people to the table. Joe ዛሬ ሰሜን ካሮላይና ቻርለት ላይ በሚከፈተው አገር አቀፍ ጉባኤ ከ2400 ከሚበልጡት የሪፑብሊካን ፓርቲው ተወካዮች 336 ያህሉ በአካል ይገኛሉ። ከዚያ ከተለያዩ ስፍራዎች በርቀት ይካሄዳል። በሪፐብሊካን ፓርቲው ጉባኤ ላይ ቀዳማዊት እመቤቲቱ መላኒያ ትራምፕን ጨምሮ የፕሬዝደንቱ ቤተሰብ አባላት ንግግር ያሰማሉ። ፕሬዝደንቱ የፊታችን ሐሙስ የፓርቲያቸውን እጩነት ዋይት ሀውስ ላይ ይቀበላል ይችላሉ ንግግርም ያደርጋሉ ተብለዋል።